የወጣቶች ዓለም ከሰሞኑ የአዲስ አበባ ፖሊስ ከኢትዮጵያውያን ባህል ሃይማኖትና ወግ በተቃራኒ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨን ግለሰብ በቁጥጥር ስር አውሎ በምርመራ እያጣራ እንደሚገኝ ማሳወቁ ይታወሳል። እንደ ፖሊስ መግለጫ ግለሰቡ በተለያዩ ማህበራዊ ሚዲያዎች በሚለቃቸው ተንቀሳቃሽ ምስል በህብረተሰቡ ዘንድ ቅሬታን ማስነሳቱ እና ከቅሬታውን ባሻገር በኢትዮጵያ የወንጀል ሕግ ጸያፍ ያለውን ድርጊት በመፈጸም በወንጀል ተጠርጥሮ በፖሊስ ቁጥጥር ስር ውሏል። መሰል ተግባራት በኢትዮጵያ በማህበራዊ መገናኛ ዘዴዎች አጠቃቀም ላይ በተለይም በወጣቱ የማህበረሰብ ክፍል ዘንድ በስፋት እየተስተዋለ ስለመሆኑም እየተነገረ ይገኛል። ለመሆኑ የአንድ ማህበረሰብ መገለጫ የሆነው ባህል፣ ሃይማኖትና እሴቶቹ መጠበቅ ላይ የማህበራዊ ሚዲያዎች አጠቃቀም ምን ጥላ አጥልቷል? ሰመረ ካሴ በብዙዎች በማህበራዊ ሚዲያ ሰመረ ባሪያው በሚል ስሙ በተለይም በማህበራዊ የመገናኛ ዘዴዎች ላይ የማህበረሰቡን እሴትና ባህል ተቃርነው የሚለቀቁ ይዘቶችን ጨምሮ የማህበረሰቡን የግንዛቤ ደረጃ አይመጥኑም ባሏቸው ጉዳዮች ላይ በሚሰጧቸው ህዝ ይታወቃል ሰመረ የሕግ ባለሙያ ሲሆን መጽሐፍትን በመድረስ እና በቴሌቪዥን ጣቢያዎች ላይ በሚያቀርባቸው ፕሮግራሞችም ይታወቃል። ማህበራዊ ሚዲያዎች ላይ ንቁ ተሳትፎ የሚያደርገው ሰመረ ከማህበረሰቡ አመለካከት አኳያ የማህበራዊ መገናኛ ዘዴዎች አጠቃቀምን በተመለከተ ትዝብቶቹን እንዲያጋረን እንዲያጋራን ጠይቀነዋል። እንደ ማህበረሰብ ሁላችንም የምንኖርበትን ማህበረሰብ አዌር ሆነ ንቁ ሆነ ዙሪያችን የምንኖር ከሆነ ኖርማሊም የምናውቀው ከበሽም ጀምሮ የነበሩ ነገሮች አሉ። የራሳችን ባህል ራሳችን እንዴት ነው የምንሆነው? የማህበረሰብ አክቲቭ የሆነ የትልልቅ ሰዎች ተግዛት ሙሉ ሙሉ አርጎ ሼፕ ተደርጎ ተቀርጦ አደገበት ማህበረሰቡ የእነሱ አይነት ነገሮች መላላት የተለያዩ ሰዎችን በጣም እጅግ ያደረጋሉ ብለን ላስበናቸው ማንዳም ወይም ደግሞ ልናስባቸው ማንችል ነገሮችን እንዲያደርጉ የልብ ልብ ሰጥተዋል። አሁን ይሄ አሁን ማለት ነው፣ በቁጥጥር ስር ውሏል የተባለው ሰው ኖርማሊ የህዝብን ሞራል የሚነኩ የሚያስነውሩ ድርጊቶችን ማድረግ ወንጀል እንደሆነ በኢትዮጵያ ወንጀል ያሉት ዛግም የተደረገ ነገር ነው። ከሞራል አንጻር ደግሞ የኛ ማህበረሰብ ከሞራል ጋር ተቃራኒ መሆኑን በማህበረሰባዊ ነገር የተወገዘ ነው። አለም ላይ ካለው ከዚህ ከጾታ ጋር ከዚህ አይነት ነገር ጋር የተያያዙ ነገሮችን በእኛ ሀገር ውስጥ ኢንጀክት የማድረግ የማምጣት ነገሮች ሆን ተብለው የሚያደርጉ ወገኖች አሉ፣ የሚያደርጉ ግሩፖች አሉ። በቅርቡ ከኢትዮጵያ ማህበረሰብ እሴት ውጭ የሆነን አንድ በማህበራዊ ሚዲያ የተለቀቀን ተንቀሳቃሽ ምስል የተቸበት ቪዲዮ በመስራቱም ያ ቪዲዮ በ24 ሰዓት ውስጥ ከገጹ መወገዱን የሚገልጸው ሰመረ የማህበረሰቡን ማንነትና እሴት የምነካን ጉዳይ ለመታገል የማህበረሰቡ የያገባኛል ተሳትፎና የህግ አካላት ትኩረት እጅጉን ወሳኝ መሆናቸውንም በአስተያየቱ ያነሳል። ሰውም የረዝገቦን ሲያባርር ሞላ ጉድለ ሲል እየተስፋፋ ስር እየሰደደ መጣ ይላ ነገር አለ። እነሱን ነገሮች በጣም አድሬስ ማድረግ ይፈልጋሉ። ፐርሰናሊ አንድ ቪዲዮ ሪሙቭ ተደረገ አልተደረገ ብዙም ማተር አርጎብኝ አደለም። ኮሜርሻላይዝ የሆነ ኢትዮጵያ ነገ አደለም ያለኝ እኔ ሀሳቤን አድሬስ አድርጌ ሰዎች ቢሰሙ የሆነ ሀሳብ ቢቀየር የሚል ነገር ስለሆነ እኔ እኛ አብላጫዎቹ ጨዋነት ምግባር ይከበር፣ ህግ ይከበር ሰው ያደረገው የሚችለ እኛ የማለት ምን በቃ ላይ ፎከስ እንደው እስኪ የማህበራዊ መገናኛ ዘዴዎች ተጽዕኖ እስኪ የት ነው ምን ያህል ነው ማህበረሰብ በአሉታዊም በአዎንታዊም ከመገንባት አካባቢ በጣም ከባድ ተጽዕኖ አለሁ አሁን አዲስ ቴክኖሎጂ ፕሮጀክት ፐርፐዝ የተሰራ ሀሳብ ውስጥ ከምንገባ ጥሩ ነው። በል እሺ፣ የፌስቡክ መምጣት፣ የትዊተር መምጣት ዩቲብን ኢትዮጵያን ወጣቶች መልመዳቸው ጥሩ ነው። ታለንቶችን፣ ችሎታን፣ እውቀትን አንዳንድ መማር ብትፈልጋቸው ነገሮች አንዳንዴ ይሁን አዲስ ዕቃ ገዝተህ ቤት ውስጥ እንዴት እንደሚከፈትና እንደሚዘጋ ከዚህ በፊት የገዛ ጎረቤት መጥራት የለብም። ሀውቱ ኑሮን ቀላል ያደርጋል በፖሊሲ መንገዱ ከሄድ፣ በዛው ልክ አጠቃቀሙ መዛባቱና ያልተገባ መሆኑ ደግሞ የሚያመጣው ቀውስ በጣም ከፍተኛ ነው። አሁን እኛ ጋር የህዝብ ቁጥራችን በአብዛኛው ከሀምሳ አምስት ከሀምሳ ስድስት ፐርሰንቱ በላይ እድሜው ከሀያ አምስት አመት በታች የሆነ ወጣት ነው። እነዚህ ወጣቶች በጣም ጋይዳንስ የሚፈልጉ በዛ እድሜ ላይ ነገሮችን በጣም ደስፕሬት የምትሆነው የምትጓጓበት ማንም የሀያ አምስት አመት ልጅ ገንዘብ ቢኖረው መኪና ቢገዛ

አይደለም። ፕሮፐርሊ መጠቀም መቻል። እኔ የውጭ ሀገር ሰዎች ያሉበት በሙያ የሚግ ባለሙያዎችም እዚህ ያሉበት ግሩፖች አሉ። ጆይ ያረኳቸው የፌስ እንዴት አይነት ጨዋ ነገር ይለጠፋል መሰለህ! እዛ ውስጥ እንዴት አይነት ኮሜንት አለ መሰለህ! እዛ ውስጥ አንድ ፊልስጤማዊ ዜጋ የሆነ ለንደን የሚኖር ሰው እና አንድ ደግሞ እስራኤላዊ ዜጋ የሆነ አሜሪካ የሚኖር ሰው። በእኛ ሀገር እንግዲህ ሁለት ጽንፍ ያለውን ሁለት የኛ ሀገር ሰው ውሰድ እና እነዚህ ሰዎች አነጣጥራቸው በምን አይነት ጨዋነት ሰዎች ሶሻል ሚዲያ ላይ የነሱን ሀሳብ ስንት ሰው ላይክ እንዳደረገው ስታይ፣ ጥቅሙና መሰልጠኑ ይሄ ነው። እኛ በዚህም ደረጃ ሳንራራቅ የመሰዳደቢያ ውሸት ወሬ ፕሮሞት የማድረጊያ ሁለቱ ታዋቂዎች ሰዎች ፎሎ ራጥ አለው ብናገር ሰው ይታየ፣ ዝም ይላሉ። በርካታ ማህበራዊ ሚዲያ መተግበሪያዎች የሚያሰራጩ ይዘቶች ጠቃሚ መሆናቸውም ያህል ቀለል ያሉና እምብዛም ይዘቶቻቸው ጠንካራ መልእክት የማያስተላልፉ በርካታ እይታዎች ሲያገኙ መመልከት እንግዳ ነገር አይደለም። ቴክኖሎጂ ለሁሉም ሰው በመረጃ አቅራቢነት እድል መስጠቱ መልካም አጋጣሚ ቢሆንም ፈተናዎችም ግን እንዳሉት የገለጹት በአዲስ አበባ ዩኒቨርሲቲ የጋዜጠኝነት መምህር ዶክተር ዮሐንስ ሽፈራው፣ ይህን ክፍተት በህግ ብቻ ተከታትሎ መቆጣጠር ግን ቀላል እንደማይሆን ያስረዳሉ። ማንኛውንም ይዘት ለማዘጋጀት በጣም ቀላል መሆኑ ሁሉም ሰው ይዘት ይዘው መቅረብ ችሏል። ፕሮፌሽን ደረጃ ተመረቆሚ የሆኑ ሰዎች በብዙ ዝግጅት፣ በብዙ ጥንቃቄ፣ በብዙ ፖለቲካል ሜርመንት ያለፈ ኮንተንት ይዞ ነበር የሚቀርቡት። አሁን ግን ሁሉም ይዞ ይመጣል። ያንን መከልከል በጣም አስቸጋሪ ነው የሚሆነው። ነገር ግን የሚታለፉ ህጎች አሉ። እነዛ ህጎችን የሚተላለፉ ሰዎችን ህጉ በሚፈቅደው መጠር መጠየቅ ይቻላል። ነገር ትልቅ ግን መፍትሄ ሊሆን የሚችል ነገር ምንድን ነው? ሚዲያ ሊትሬሲ ነው። ሰው ስለ ሚዲያ የሚያውቅበት መንገድ በሌሎች ሀገሮች እንደሚደረገው ሚዲያ ምን ሊሰራ ይችላል፣ ምን ሊያጎል ይችላል፣ ፕሮዳክሽን ፕሮሰሱ የመምረት፣ የመቁረጥ፣ የመጨመር እንደዚህ አይነት ነገሮች ሰዎቹ ፕሮሰስ ውስጥ አልፎ የሚሄድና በሰዎች ፍላጎት ላይ የተመሰረተ ይዘት ይዞ እንደሚመጣ እንዲረዱ የሚያረግ ስልጠና መጠነ ሰፊ በሆነ ሁኔታ መሰጠቱ ነው ጥሩ የሚሆነው። ኢንተርቬንሽን ነው የሚፈልገው ማለት ብዙዎቹ የሚያስተላለፉት ነገር ምን ያህል ችግር እንዳለውም ያለመረዳትም አለ። በሰዓቱ ወይ ገንዘብ ፈልገው ነው ወይ ፎሎወር ማብዛት ፈልገው ነው። ሊያደርስ የሚችለውን ነገር ፕሮፌሽናሊ ትሬንድ የሆነ ሰው ነው ኮሚኒኬተር ነው የሚያውቀው እና ህጉ ላይም መስራት ነው መፍትሄ የሚሆነው ግን ስለ ሶሻል ሚዲያ ሕክምና ቻሌንጆች ጭምር እንዲረዳ ሎንግ ግረን የሆነ ፕላን ይዘው ለመቀየር መሞከር ነው። ለማህበራዊ ሚዲያው ቅርበት ያለውና የተለያዩ ህሶችን በማቅረብ የሚታወቀው ሰመረካሴም በዚህ ላይ የሰጠው አስተያየት ተቀራራቢ ቢሆንም የማህበረሰቡ ተሳትፎ ግን መጉላት እንዳለበት አጽኖ ሰጥቷልም። ይህን ጉዳይ እንዳልከው ግድ ህግ ማስከበር የምትለው ወንጀል መከላከል በጣም እንደምትለ ስለዚህ፣ ፎከስ ሆነ የህግ ማስከበር ስሪት አይደለም ሶሳይቲ ውስጥ የገንባው ምንመጣው የማስጠቃቀል ስራ ስኛ ስና ከጎረቤት ከሰው ከምን ጀምረ እንዳለ እንደው ፖሊስም ህግም ጋር ጋ ሳይደርስ እዛው አካባቢ ማህበረሰቡ ጠንካራ ሆኖ ልጆችን ያሳድጋሉ። ሁላችንም የማህበረሰቡ ውጤት ነው። እዚህ ዙሪያ ላይ ከትምህርት ፖሊሲ ጀምረ ልጆችን ሊያንጽ የሚችሉ ነገሮች ሁለተኛ እንደዚህ አይነት ቫዮሌሽኖች የሚዲያ ህጎች አሁን ሚዲያዎች ላይ እንዳሉ ቴሌ هكذا تعترف الممبره، المنبر اللي كان من هنا ጨዋ አይሆኑ ልጥፎች ሰው አያቸውም። ዋይ እነዚህን ጽሁፎች የሚጽፉ ሰዎች አይበረታቱም። ጭራሽ አዲስ ሰው ሲተካ የሚጽፈው ያኛው ነው። ቢካዝ ወጣቶች ቅድም እንዳልኩ በዛ እድሜ ላይ የምትፈልገው አጭር ነው ይመስልኝ እና መታወቅን ፎሎ ገንዘብ ማግኘት ነው ፈልገው። እኔ ይህንን ማህበረሰብ የሚወርፍ ንግግር ተናግሬ አራት ሚሊዮን ቪው ዩቱብ ላይ ካለ የኔን ቪዲዮ ያየ አስራ ስምንት አመት ልጅ ሞስት ፕሮባብሊ፣ አንተ የጻፍከውን ጨዋ ጽሁፍ አንድ ሺ ቪው አይቶት ሰው አንተን አይከተልም። እርግጠኛ ሁን። እኔን የሚከተለኝ ቪው ነው የሚፈልገው። በሌሎች አለ ሳቶ ፖዘቲቭ ነገር ይበረታታል። እኛ ጋር ተቃራኒው። ተከሌ ተከሌ ጋር ትንዳይ ተያዘች ባሏ ውጭ ስ ሴትዮዋን አጠቀም። ጉዳዩ አንተ የጻፍከው ውሸት ነው፣ ፎቶዋም የለጠፍከው ሌላ ጊዜ ሰርግ ላይ የተነሳቸው ፎቶ ነው። እሱን አስር ሚሊዮን ሰው ያየዋል። የሴትዮዋንም ራል ሳይጠብቅ ጽሁፍ ይጽፋል፣ ኮሜንት ይሰድባታል። ቪዲዮን የጫነው ሰው ይጠቀማል። ስለዚህ ይህን ፋብሪኬት ማድረጉ ይቀጥላል፣ ሌላ ወጣትም ያፈራል። በሱ ቤት ስኬት ነው። ስኬት ሰው ይስባል። አይ ይሄ ነገር ውሸት ነው፣ እኔ ኢንተርቪው አድርጊያታለሁና ተከታተሉኝና አንድ ሺ ሰው አየው። በጣም የሚያሳዝነው አንተ ባለ ጉዳዩ ሌላ አብራራላችሁ የለሁበት ብያለሁ፣ ዝም በለው አንተ ቪዲዮን አይጠል ብሎጭባል እና ይህ ሳኒም አደለም እየጠፋ ነው ተያይዘ መንግስትም ሶሳይቲን የመገንባት ስራ መቀጠል፣ ህብረተሰብም ያገባኛል ማለት ፖዘቲቭ ነገር መበረታታት፣ ከህግ አኳያም ሀሳብን በነጻነት የመግለጽና ማህበራዊ ኃላፊነትን በሚዛን ላይ ማስቀመጥ እጅጉን አስፈላጊ ነው በማለት አስተየታቸውን ያጋሩን። በሐዋሳ ዩኒቨርሲቲ የህግ መምህርና ባለሙያ የሆኑት በፍቃዱ ድርባ አስፈላጊ ሲሆን የህግ ካርድን መምዘዝ አስተማሪ እንደሚሆን በአስተየታቸው አመልክተዋል። አንድ ሰው ወይም ደግሞ አንድ ቡድን ራሱን ሀሳቡን ለመግለጽ መብት ፌዴሬል መንግስትም በግስት የተቀመጠ ነው። ስለዚህ ሰዎች ሀሳባቸውን በነፃነት የመግለጽ መብት እንዳላቸው በጠቅላላው እንረዳ እንችላለን ማለት ነው። ያ ማለት ግን ከልዩ ሁኔታ ወይም ኤክሰፕሽን ከምንለው ውጪ አይደለም። ስለዚህ ሰዎች፣ ቡድኖች ራሳቸውን በሚገልጹበት ሰዓት በግስት በፌዴሬል መንግስትም እንደተቀመጠው እንዲሁም ደግሞ በኢትዮጵያ የወንጀል ህግም እንደተቀመጠው ራትን የመግለጽ ሀሳቦችን የማራመድ መብት ገደብ አለ ማለት ነው። ወይም ደግሞ አብሶሉት ራይት የምንለው አይደለም ማለት ነው። ስለዚህ አንደኛው ገደብ እንግዲህ የህብረተሰብ ሞራል ደህንነት ጋር የሚጣረሱ መሆን የለባቸውም ይላል እንግዲህ ህጉ። ስለዚህ የሚመለከተው የመንግስት አካል እነዚህ ሁለት ነገሮች ባላንስ ባደረገ መልኩ ተጠያቂ የሚሆኑ ሰዎችን ለህግ አቅርቦ ተጠያቂ የማድረግ ኃላፊነት ይኖርበታል ማለት ነው። አድማጮች፣ የዛሬውን በዚህ አበቃን። አዘጋጅ በማቅረብ ስዩም ጌቱ ነበርኩ። ሳምንት በሌላ ርዕስ እስክንገናኝ ጤና ይስጥልኝ።